አምላካችንን እናመሰግናለን። የዛሬው መልእክቴ የተመሰረተው በዚህ በማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ 10 ላይ ባለው ክፍል ነው። እንደምታውቁት የማርቆስ ወንጌልን በተከታታይ እየተመለከትን ነበር። በጣም ጠቃሚ ወንጌል ነው እና ይህንን ወንጌል እንደዚህ አንድ ላይ በተከታታይ መመልከት በአንዳንድ ሁኔታዎች እያቋረጥን፣ በእርግጥ መልካም ነው እና የዛሬው ርዕሴ ሆሳአና አሁን አድን የሚል ርዕስ ነው እና በጣም አስደናቂ እውነት ያለበት ክፍል ነው ይሄ ማርቆስ 11 በእርግጥ ማርቆስ 11 ላይ ያለው ይሄ ክፍል በሁሉም ወንጌሎች ማለት በማቴዎስም፣ በሉቃስም በዮሐንስም ላይ ተጽፏል። አራቱም ወንጌሎች ውስጥ ያለ እውነተኛ የተደረገ ነገር ነው እና ምንድን ነው መጀመሪያ ስጀምር የምናገራቸው ቅድመ ሀሳቦች ጌታ ኢየሱስ ሊሰቀል ሳምንት ሲቀረው ነው ይሄ ሁኔታ የሆነው። እና በሰንበት ቀን የተከናወነ ነገር ነው የአይሁዳውያን ሰንበት ቅዳሜ ነበረ። እና ጌታ ኢየሱስ የሚቀጥለው አርብ ቀን ነው ከሳምንት በኋላ የሚሰቀለው። ግን ከዛ በፊት ወደ ኢየሩሳሌም የገባበት ቀን ነው ይሄ ቀን እና ብዙ ጊዜ ኢየሩሳሌም ከተማ ገብቷል። ግን ይሄኛው በጣም የተለየ ቀን ነው የመጨረሻ ወደ ኢየሩሳሌም የገባበት ቀን ነው። በኋላ የመጀመሪያውን ክፍል ስናገር ቀኑ ምን ተብሎ እንደሚጠራ እና ምን መልእክት እንዳለው እናገራለሁኝ። በእርግጥ ይሄ ቀን ጌታ ኢየሱስ ወደ ኢየሩሳሌም የገባበት ቀን በክርስቲያኖች ዘንድ የሆሳአና እለት ተብሎ ነው የሚታወቀው። በኦርቶዶክስ ቤተ ክርስቲያን በነበርንበት ጊዜ የፋሲካ አንድ ሳምንት ሲቀረው ያለው እሁድ የሆሳአና ተብሎ ነው የሚታወቀው። ታስታውስ እንደውም በኦርቶዶክስ የዘንባባ ጉንጉን በጭንቅላታችን ላይ እናደርግ ነበር ያንን እለት ለማክበርና ለማስታወስ። ስለዚህ ልክ ፋሲካ ሊሆን አንድ ሳምንት ሲቀረው የሆነውን ነገር የሚያሳስበን እለት ነው። ይሄ እለት በታሪክ የተከናወነ ክንውን ነው፣ ግን በዚያ እለት የሆነው ነገር ሁሉ አሁን ዛሬ የምንመለከተው ታሪካዊ ነው፣ ትንቢታዊ ነው እና ትምህርታዊም ነው። እና ሶስት ነገሮች ያሉበት አስደናቂ መጽሐፍ ቅዱሳዊ እውነት ነው። ታዲያ የምንመለከተው ጌታ ኢየሩሳሌም ወደ ኢየሩሳሌም ሲመጣ ነው። ግን ኢየሩሳሌም ሊገባ ሲል ቃሉ ላይ እንደተገለጸው ጌታ ኢየሱስ ልክ በትንቢት እንደተነገረው እንዲቀመጥበት የአህያ ግልገል እንዲያመጡለት ደቀ መዛሙርቱን አዘዘ። ይሄ ትንቢት የአህያ ግልገል እንዲያመጡለትና በአህያ ግልገል ላይ እንዲቀመጥ የተጠቀሰበትን ትንቢት በኋላ እነግራችኋለሁ። ምናልባት ከ500 ዓመት በፊት የተነገረ ትንቢት ነው። ልክ ጌታ ኢየሱስ ያደርገውን ነገር ያደርግ የነበረው በትንቢት እንደተነገረው ነው እና አንዲትም ነገር በትንቢት የተነገረችው ሳትዛነፍ ሳትዛባ ነው በጌታ ሕይወት የተ ተደረገው ይህንን ሳስብ በአንዳንዶቻችን ህይወት ውጣውረድም ውስጥ የእግዚአብሔር እቅድና ዓላማ ይከናወናል። ልባችንን ለእግዚአብሔር ደግሞ ስንሰጥ እግዚአብሔር በህይወታችን ያቀደውን ነገር እግዚአብሔር እንደሚያደርግ አስደናቂ ትምህርትና መልእክት አለው እና ደቀ መዛሙርቱ ጌታ ኢየሱስ ክርስቶስ እንዳዘዛቸው አደረጉ። እንስሳውን ልክ በነገራቸው መሰረት አገኙ። እና በጣም አስደናቂ ነገርን እዚ ጋር በኋላ የምናገርበታለሁ ለአህያው ወይም ለእንስሳው ጌታ ተናገሩ። ጌታ የተናገረውን ነገር ጌታ በአህያ ውርንጫ ላይ ተቀመጠ፣ ወደ ኢየሩሳሌም ገባ። እጅግ በጣም ብዙ ህዝብ ይከተሉት ነበር እና ይሄ ታሪካዊ ሁኔታ የሚያስተምረን አንዳንድ መሰረታዊ ነገሮች አሉ። ዛሬ ጠዋት ፓስተር ይሄንን ሲገልጠው ያው እኔ የሰጠውትን ርዕስ ያነበዋል ሁልጊዜ እሁድ ጠዋት እና ይሄ በጣም ታላቅ የሆነ የመጽሐፍ ቅዱስ ክፍል ነው እና እንዴት መታደል ነው ይሄንን መስማት፣ እያለ ሲናገር ነበረ እና እውነት ነው። እግዚአብሔር ይመስገን። ስለዚህ የመጀመሪያው ክፍሌ የምናገርበት በእያንዳንዱ ክፍሌ ውስጥ ሆሳአና አሁን አድን፣ ሆሳአና አሁን አድን እያልኩ ነው የምቀጥለው እና ሆሳአና አሁን አድን ዝግጅቱ የሚል የመጀመሪያ ክፍል አለኝ እና ዝግጅቱን ነው የምናገረው። ምዕራፍ 11 ከቁጥር አንድ ጀምሮ ዝግጅቱን ያሳየናል እና ዝግጅቱ የመጀመሪያ የሚናገረው ነገር ወጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ያደረገውን ጉዞ ነው። ይሄ ጉዞ የሆሳ ዕና ዕለት ጉዞ ነው ተብሎ የሚታወቀው ብያችኋለሁ። ግን በእንግሊዝኛ ትራምፋል ኢንትሪ ወይም ደግሞ ሮያል ኢንትሪ በመባል ይታወቃል። ማለት በአማርኛ ቀጥታ ብንተረጉመው ይሄ በእንግሊዝኛ የሚጠቀሙበትን ቃል የጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም የድል አገባብ ወይም ደግሞ የንጉስነቱ አገባብ ማለት ነው። ጌታ ኢየሱስ ወደ ኢየሩሳሌም በእንደዚህ አይነት ሁኔታ ከዚህ በፊት ገብቶ አያውቅም ነበር። አሁን በድል እና በንጉስነት በአምላክነት፣ በታላቅ የንጉስነት ክብር፣ በብዙ ህዝብ ታጅቦ ምናልባት በሺዎች የሚቆጠሩ ሰዎች አጅበውት በፊትና በኋላ ወደ ኢየሩሳሌም እየሄደ ነው እና ይሄንን አይነት ጉዞ እንደነበረና ሰዎች በሙሉ በጣም ኤግዛይትድ ነው ተደንቀው እያከበሩት ይደረግ የነበረ ጉዞ እንደሆነ በአይነ ህሊናችሁ እንድታየው ፈልጋለሁ። በነገራችን ላይ የማርቆስን ወንጌል ወደ መጨረስ እየተንደረደርን ነው ያለነው እና ልክ የማርቆስ ወንጌል የሚጠቃለለው ጌታ የሱስ ክርስቶስ ከሞት በተነሳበት ሁኔታ ነው። ማለትም ከዚህ ክስተት በኋላ ከሳምንት በኋላ የሚሆነውን ነገር በመግለጥ ነው እና ግን እዚህ ዝግጅት ውስጥ ደቀ መዛሙርቱ የተሰጣቸውን ትእዛዝ እና ያከናወኑትን ነገር አሁንም በአይን ህሊናችን እንድናይ እፈልጋለሁ። ልክ ጌታ ኢየሱስ ክርስቶስ ወደሚቀጥለው መንደር ሂዱና፣ ማንም ያልተቀመጠበት የአንጃ ውርንጫ ታገኛላችሁ እና ይዛችሁልኝ፣ ፈታችሁ አምጡልኝ ነው ያላቸው። በጣም አስደናቂ እና ምናልባትም የሚያደናግር አይነት ትዕዛዝ ይመስላል። ግን የወጣው ከጌታ ከኢየሱስ ነው እና ደቀ መዛሙርቱ ሄዱ። ውርንጫውን ታስሮ አገኙት። የሰው ውርንጫ ነው። ግን ጌታ ኢየሱስ ክርስቶስ ምንድነው ያላቸው? ማንም ለምን ትፈቱታላችሁ ቢላችሁ ለጌታ ያስፈልገዋል በሉ እና በኋላ ኮመንት አደርግበታለሁ በዚህ ሀሳብ ላይ ግን ማንም ገና ያልተቀመጠበት ውርንጫ ነው ጌታ ኢየሱስ ክርስቶስ እንዲቀመጥበት የጠራው። እና ጌታ ኢየሱስ ክርስቶስ ማንም ባልተቀመጠበት ማለት በእኛ ሀገር ማንም ያልተቀመጠበት ፈረስ ወይም በቅሎ ወይም አህያ ለሰው አገልግሎት ለሰው ትራንስፖርት አገልግሎት የሚውል ለመጀመሪያ ጊዜ ሰው ሊቀመጥበት አይችልም፣ መገራት አለበት ይሄ የተገራ ይሁን ያልተገራ የተሰጠን ማስረጃ የለም። ግን ሞስት ፕሮባብሊ ያልተገራ እንደሆነ አስባለሁኝ። እና ያልተገሩ እንስሶች ለመቀመጥ አስቸጋሪዎች ናቸው። በተለይ እንደዚህ አይነት ስነ ስርዓት ባለው ጉዞ ውስጥ ይደነብራሉ፣ ወይም ደግሞ ይዘላሉ፣ ይቆማሉ። ቀጥ ብለው እንኳን የሚቆሙበት ጊዜ አለ። ግን የሚቀመጥበት ጌታ ኢየሱስ ክርስቶስ ነው ማንንም የሚገራ ጌታ ኢየሱስ ነው ማንንም የሚለውጥ ጌታ ኢየሱስ ክርስቶስ ነው። እና ይህንን በአይምሯችንና በሀሳባችን ልናስብ ይገባል። ያልተገራ ጸባይ፣ ያልተገራ ባህሪ፣ ያልተስተካከለ ነገርን ማስተካከል፣ መለወጥ፣ ደግሞም ለራሱ ምቹ አድርጎ መቀየር የሚችል ጌታ ነው ጌታችን ኢየሱስ ክርስቶስ። እንደዚሁ ይህንን ሀሳብ ለመግለጥ ብዬ ነው። ቀጥሎ ግን የምናገረው ፍጥረታት ለጌታ ስራ ለጌታ ስራ ያስፈልጋል የሚለውን ነገር ለጌታ ያስፈልጋል በሉ የሚለውን ነገር ሳስብ ጌታ ኢየሱስ ክርስቶስ በፍጡራኑ ሁሉ እንደ ፈቃዱና እንደ ሀሳቡ መጠቀም የሚችል አምላክ ነው። በፍጡራኑ ላይ ይከብራል። እዚህ ጋር ያለውን ክስተት በተመለከተ በሌላ ወንጌል ላይ ፈሪሳውያንና ጸሐፍቱ ተሰብስበው በጣም ልጆችም፣ ወጣቶችም ህዝቡም ሁሉ ሆሳና ሆሳና እያሉ ይጮሁ ስለነበረ ወደ ጌታ ኢየሱስ ወደ አህያው ቀረብ ብለው ወደ ጌታ ኢየሱስ ቀረብ ብለው በአህያ ላይ እንደተቀመጠ መጡና በጣም እኮ ነው የሚጮሁት የተሰበሰቡ ሰዎች ብለው ሲናገሩ፣ ጌታ ኢየሱስ ክርስቶስ ምንድን ያላቸው እነዚህ ባይጮሁ ድንጋዮች ምን ያደርጋሉ፣ ይጮሃሉ ብሎ ነው የተናገረው እና በፍጡራኑ ላይ ግዑዛንም ሆኑ ግዑዛን ያልሆኑ ፍጡራንን ጌታ ኢየሱስ ክርስቶስ ይጠቀምባቸዋል። እኛ ዝም ብንል ፍጡራንን ማስጮህ ይችላል ድንጋዮችን ማስጮህ ይችላል። እንስሶችን ማስጮህ ይችላል። እጽዋትን ማስጮህ ይችላል እና ጌታ ኢየሱስ ክርስቶስ ፍጡራንን ባላቸው አቅም፣ ባላቸው ችሎታ እንደ ራሱ ዕቅድና ዓላማ እሱን እንዲያከብሩ እንዲገለገልባቸውና እንዲጠቀምባቸው መጥራትና በነሱ መክበር ደግሞም ራሱንና ስሙን ማስጠራት ይችላል። ይሄንን ሳስብ እኛ ሰዎች የተሰጠንን እድል ብንጥል ጌታ ኢየሱስ ክርስቶስ ሌሎችን ተጠቅሞና ሌሎችን አስነስቶ የራሱን ክብር፣ የራሱን ዝና፣ የራሱን ታላቅነት፣ የማዳን ኃይል ሊናገር ሊያውጅ የሚችል ማንም ምንም የማይከለክለው እንደሆነ እንድናስብና እንድናውቅ ያስፈልጋል። ነገር ግን መጨረሻ ላይ እዚጋ እንደዚህ ብያለሁኝ። ነገር ግን የሚሆነው ነገር ሁሉ በእሱ እርዳታና በእሱ ጸጋ በእሱም ትዕዛዝ መሰረት እንደሆነ ደግሞ ልናስተውል ያስፈልጋል። አሁን ይህንን ክፍል ሆሣዕና አሁን አድን እና ዝግጅቱን ስናገር በአህያይቱ ላይ መቀመጥ ምንድን ነው ምሳሌነቱ? የሚለውን ጥቂት ልነግራችሁ እፈልጋለሁ። በእርግጥ ይሄ በአህያይቱና በአህያይቱ ውርንጫ ላይ የመቀመጡ ነገር በዘካርያስ ምዕራፍ 9 በኋላም ደጋግሜ አንዳንድ ቦታ ላይ ጠቅሰዋለሁ። ዘካርያስ ምዕራፍ 9 ቁጥር 9 ላይ በነቢዩ በዘካርያስ የተተነበየ ትንቢት ነው። እና በአህያይቱ ላይ እና በአህያ ውርንጫ ላይ ሆኖ ኢየሩሳሌም ሆይ ብሎ ትንቢቱ ምን ይላል? ንጉሥሽ በአህያና በአህያይቱ ውርንጫ ላይ ሆኖ ይመጣል። ስለዚህ ኢየሩሳሌም እልል በይ፣ በጣም በትልቅ ሐሴት በደስታ ደስ ይበልሽ ብሎ ይናገራል። እና የምን ምሳሌ ነው? በአህያ ላይ ተቀምጦ ወደ አንድ ከተማ መምጣት በብሉይ ኪዳን ታሪክ ውስጥ በብሉይ ኪዳን ታሪክ ውስጥ ያለውን ነገር ነው የምናገረው። አንዳንድ ነገሥታት ወደ አንዳንድ ከተማዎች ቢሄዱ ማለት ለግብዣ ወይም ደግሞ ለጉብኝት በፈረስ ላይ ተቀምጠው የሚሄዱ ከሆነ የጦርነት ምሳሌ ነው፣ ጦርና ጠብ ይፈልጋሉ ይባላል። በአህያ ላይ ተቀምጠው የሚሄዱ ከሆነ ግን የሰላም ምልክትና የሰላም ምሳሌ ነው። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያይቱ ርንጫ ላይ ተቀምጦ ሲመጣ የምን ምሳሌ ሆኖ ነው የመጣው? የሰላም ምንጭ፣ የሰላም ንጉሥ፣ የሰላም ጌታ ሆኖ ነው ወደ ኢየሩሳሌም የመጣው እና ወደ እያንዳንዳችን ልብ፣ ወደ እያንዳንዳችን ሕይወት ጌታ ኢየሱስ ክርስቶስ እንደዚህ ነው የሚመጣው። ጌታ ኢየሱስ ወደኛ የሚመጣው ጦርነት ለመክፈት አይደለም እኛን ይቅር ብሎ ለእኛ ሰላምና ደስታ፣ እርካታ፣ ዘላለማዊ እረፍት ሰጥቶ የሰላም የደስታ፣ የመጽናናት፣ የእርካታ ንጉሥ ሆኖ ነው ወደ እኛ የሚመጣው እና ይህንን ሁሉ አጠቃሎ የሚያሳይ አስደናቂ እውነት ነው። በፈረስ መቶ ቢሆን ኖሮ ምን ነበር ሰዎች የሚሉት? ይሄ የጦርነት ንጉስ ነው። ይሄ ደማፍሳሽ ንጉስ ነው። ይሄ ከእኛ ጋር ሰላም ሊያመጣ ከእኛ ጋራ ተደራድሮ ወይም ደግሞ ከእኛ ጋራ ተወያይቶ የእኛን ሰላም፣ የእኛን እረፍት፣ የእኛን መልካምነት የሚፈልግ አይደለም የሚባል ትርጓሜ ሊሰጠው ይገባ ነበር እና ያ ሁሉ አልሆንም ምክንያቱም ጌታ ኢየሱስ ክርስቶስ የሰላም ንጉስ ነው። ስለዚህ ወደ አንቺ የሚመጣው ጌታ ኢየሱስ የሰላም ንጉስ ሆኖ ነው። ወደ አንተ የሚመጣው ጌታ ኢየሱስ ክርስቶስ የሰላም ንጉስ ሆኖ ነው። ልባችንን ከፍተን ብንቀበለው፣ በልባችን ማህደር ብናስገባው፣ ሌሎች ቆሻሻ ነገሮችን ከውስጣችን ብናስወጣ፣ ለጌታ ለኢየሱስ ክርስቶስ ድካማችንን አቅማችንን ብናሳየው፣ በልባችን ይገባል፣ በልባችን ዙፋን ላይ ይቀመጣል እና የሰላም ምንጭ የደስታ ምንጭ፣ የእረፍትና የእርካታ ምንጭ ይሆንልናል። እነዚህን ሁሉ ነገሮች ያጠቃለለ ክፍል እንደሆነ እንድናስተውል ጌታ ይፈልጋል። እና በመጨረሻ ላይ በዚህ በዝግጅቱ ላይ የምናገረው ጌታ ኢየሱስ ክርስቶስ ያንን የአህያ ውርንጫ ፈታችሁ ስታመጡ ሰዎች ቢጠይቋችሁ ለጌታ ያስፈልገዋል በሉ የሚለውን ነገር ደቀ መዛሙርቱ አንደበት እንዳስቀመጠ ነው። እንደምታዩት እዚህ በማርቆስ ወንጌል ምዕራፍ 11 ላይ እነሱም ልክ ለምንድን ነው የምትፈቱት ብለው ሲጠየቁ ለጌታ ያስፈልገዋል ነው ያሉት እና ጌታ ኢየሱስ እንዳላቸው ነው የተናገሩት ይላል ይሄ የማርቆስ ወንጌል እና ሰዎቹም ትተዋቸዋል እና ይህንን ነገር እኔ ሳስብ ደቀ መዛሙርቱና የአህያው ባለቤቶች አንድ ነገር በልባቸው ባይምሯቸው እንዲጫርባቸውና እንዲያምኑ ጌታ ኢየሱስ አድርጓል ለጌታ ያስፈልገዋል የዚህ የእንስሳ ጌታ ኦፍኮርስ አንተ ነህ የአህያው ባለቤት አንተ ቤት ውስጥ ነው ይሄ ውርንጫ የተወለደው፣ የአንተ አህያ ናት የወለደችው። ነገር ግን አንተ ራስ ብትሆን ይሄ የአህያ ውርንጫ፣ ሰማይና ምድሩ በሙሉ የማን ነው? የጌታ ነው። የጌታ ነው። እኛ የጌታ ነን። እና የአህያ ውርንጫ ጌታ ወዲያውኑ አላቅማማም። እኔም ማንም የጌታ ነው ለጌታ የተደረገ ጥያቄና ለጌታ በጌታ የቀረበ ጥያቄን እምቢ ምልበት አቅም የለኝም። ሁሉ ነገር የጌታ ነው። ጌታ ኢየሱስ ክርስቶስ ሲጠራን፣ እኔና እናንተም እንደዚሁ አይነት ስሜትና ሀሳብ ሊኖረን ይገባል። እኛ የጌታ ነን። የሚጠራን ጌታ የራሱ የበለጠ የራሱ ሊያደርገን ነው። እዚህ ከጻፍኩት አስተያየት ውጪ አንድ ነገር ለመናገር ልቤ ውስጥ መጥቷል። ድሮ ድሮ የደህንነት ትምህርትን ለሰዎች ስናስተምር አንድ ምሳሌ እንጠቀም ነበረ። ምንድን ነበር ምንጠቀመው ምሳሌ? አንድ ልጅ የሆነች ትንሽ መርከብ ሰራ። በእጆቹ ነው የሰራት እና ከሰራት በኋላ ባህር ዳር ወስዶ በወንዝ ላይ ሚፈስ ወንዝ ላይ አስቀመጣት እና ያቺ ትንሽ መርከብ በጣም ታምራለች። በልጁ በጁ ነው የሰራት። ነፋስ እየገፋት እየገፋት እየገፋት ሄደችና ጠፋች። ከዛ እያለቀሰ ልጁ ተመለሰ ወደ ቤቱ እና ከእለታት አንድ ቀን በገበያ መካከል፣ በሱቆች መካከል ሲመላለስ እራሱ በእጁ የሰራትን መርከብ ሱቅ ውስጥ ተሰቅላ አያት። እና ባለ ሱቁን ይቺ መርከብ የኔ ነበረች እኔ ነኝ የሰራዋት ብሎ ጠየቀው። እና ባለ ሱቁ እኔ እዚህ ገዝቼ ነው ልሸጣት አትርፌ ልሸጣት ነው ያስቀመጥኳት ብሎ መለሰለት። ከዛ ልጁ ከአባቱ ሄዶ ገንዘብ ጠየቀና መቶ ገዛት እና ከዛ እጁ ላይ ካስቀመጣት በኋላ አንቺ መርከብ ሁለት ጊዜ የኔ ነሽ አለ። መጀመሪያ ማን ሰራሽ? እኔ የሰራሁሽ። ቀጥሎ ደግሞ በምን የገዛሁሽ? በገንዘብ የገዛሁሽ። ልክ ለጌታ ለኢየሱስ ክርስቶስ እንደዚህ ነው የምንሆነው። በኃጢአት ተወልደን፣ በአመፃ ተወልደን ከጌታ ጠፍተናል። እሱ ነው ግን የሰራን ጌታ ኢየሱስ ክርስቶስን ወደ ምድር ልኮ ጌታ ኢየሱስ በቀራኒው መስቀል ላይ በከፈለ ዋጋ በዛ የደም ዋጋ፣ የመስዋዕትነት ዋጋ እንደገና የራሱ ሊያደርገን በደሙ ጌታ ኢየሱስ ክርስቶስ ሊገዛን ዋጋ ከፈለልን እና ለጌታ የተገዛን በደሙ የተገዛን ከሆነ በእርግጥ የጌታ ሁለተኛ ንብረቶች እንደገና ዳግመኛ ንብረት እንሆናለን ማለት ነው። ጌታ ይርዳን ይህንን እንድናስተውል። በሁለተኛ ደረጃ የምናገርበት የሁለተኛው መልእክቴ ክፍል ሆሳ እና አሁን አድን የሕዝቡ ሁኔታ የሚልን ነጥብ ነው የማስቀምጠው። እዚ ጋር እንግዲህ እንደምትመለከቱት ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያው ርንጫ ላይ ተቀምጦ እየሄደ ነው። ምናልባት አንድ ቁጥር ማንበብ ያስፈልገኝ ይሆናል። ከቁጥር አራት ጀምሮ ደቀ መዛሙርቱ ሄዱ። ውርንጫውንም በመንገድ መተላለፊያ በደጅ ውጭ ታስረው አገኙት ፈቱትም። በዚያም ከቆሙት አንዳንዶቹ ውርንጫውን የምትፈቱት ምን ልታደርጉት ነው? አሏቸው። እነሱም ኢየሱስ እንዳዘዘ አሏቸው። ተዋቸው የሚልና ውርንጫውንም ወደ ኢየሱስ አመጡት። ልብሳቸውንም በላዩ ጣሉ፣ ተቀመጠበትም። ብዙ ሰዎችም ልብሳቸውን በመንገድ ላይ ያነጠፉ ሌሎች ከዛፍ ቅጠሎችን እየቆረጡ ያነጥፉ ነበር። የሚቀድሙትም የሚከተሉትም ሆሳአና በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት፣ ሆሳ አና በአርያም እያሉ እየዘመሩ ይጮሁ ነበር እና በጣም የሚገርም ነው ሁኔታው። ኢየሩሳሌም በጣም የተጨናነቀችበት ሁኔታ ነው። በእርግጥ የፋሲካ በዓል የሚከበርበት ሳምንት ነው። ወንዶች በሙሉ በእስራኤል ውስጥ ያሉ ወንዶች በሙሉ ሴቶችም ጭምር በሙሉ ሴቶች አይደሉም ግን፣ ወንዶች በሙሉ ወደ ኢየሩሳሌም ይመጡ ነበር በያመቱ እና ለሰባት ቀን ነው እዛ የሚቆዩት የሰባት ቀን በዓል ነው። የበዓሉ መጨረሻ የፋሲካ በዓል ነው። አርብ ማለት ነው። የሳምንቱ ከሰንበት በፊት ያለው የመጨረሻው ቀን ስለዚህ ለሰባት ቀን ኢየሩሳሌም ከተማ ለመገኘት በሚሊየን የሚቆጠሩ ሰዎች የሚመጡበት ሁኔታ ነው እና የፋሲካ በዓል የሚከበርበት ሳምንት ነው እና በዓሉ ኦልሬዲ ጀምሯል። እጅግ በጣም ብዙ ህዝብ ተሰብስቧል። ምናልባት ከሚሊየን በላይ የሆኑ ሰዎች በየአመቱ ኢየሩሳሌም ከተማ ይሰበሰባሉ። የበዓሉ አጠቃላይ ዓላማ እንደዚሁ ለመጥቀስ ያህል ከግብፅ ባርነት እስራኤላውያን የዳኑበትን ቀን ማስታወስ ነው። የበዓሉ ዋነኛ ዓላማ ይሄ ነው እና ትዚላችሁ እንደሆነ ምናልባት አንዳንዶቻችሁ አንብባችኋል ብዬ አስባለሁ። ዘፀአት 12 ላይ ብትመጡ እስራኤላውያን ለ430 ዓመት በግብፅ ውስጥ በባርነት ነበሩ። እግዚአብሔር ሙሴን አስነሳ። ከዛ ታላላቅ ተአምራቶች በግብፅ ውስጥ ተደረጉ እና የመጨረሻው ተአምር ተደርጎ እስራኤላውያን ከግብፅ ወጡ እና የወጡበት ዕለት በእያንዳንዱ ቤት በግ ታርዶ የበጉ ደም በበራቸው ጉበንና መቃል ላይ ተቀብቶ ከዛ በኋላ ነው የወጡት። እና የእግዚአብሔርን ማዳን የጌታ ኢየሱስ ክርስቶስን የቀራንዮ መስቀል ሞት የሚያሳይ ምሳሌ ነው እና ያንን በየዓመቱ ያከብሩታል ልክ እስራኤል ውስጥ ግብፅ ውስጥ ያደረጉትን ነገር በማድረግ እና የመጨረሻው የፋሲካ ዕለት እና ከዚህም ባሻገር ልክ ኢየሩሳሌም የሚመጡት ሁሉም የኃጢአት ይቅርታን ለመቀበል በማሰብ ነው እና የኃጢአት ይቅርታን በመቀበል ደስታን፣ ሰላምን የፋሲካን በዓል አክብሮ በደስታና በሰላም የኃጢአት ይቅርታ ስሜትን እና እውነትን ተቀብሎ የመመለስ ዓላማ ነው ያለው። እና ስለዚህ በየአመቱ ከሚሊዮን በላይ ሰዎች ከአካባቢው ሀገር በሙሉ እስራኤላውያን ይሰበሰባሉ። የትም ይሁኑ የት እስራኤላውያን በአመት አንድ ጊዜ ቢያንስ በዚህ ለን ለመሰብሰብ ይሞክራሉ። እንግዲህ የሚችሉ ሰዎች ብቻ ሲሰበሰቡ ከሚሊዮን በላይ ሰዎች አሉና በጣም ከተማዋ እንደምትጨናነቅ ነው። ግን አንዳንድ ነገሮችን ማሰብ እፈልጋለሁ። እኔ እስራኤላውያን አጠቃላይ የነበሩበትን ሁኔታ ሳስብ በተለይ በዛ ዘመን ጌታ ኢየሱስ ክርስቶስ በአህያ ውርንጫ በገባበት ጊዜና ያገለግል በነበረበት ጊዜ እስራኤላውያን በሙሉ በሮማውያን ቅኝ ግዛት ውስጥ ነበሩ እና በቅኝ ግዛት ውስጥ ነበሩ እና በብዛት እስራኤላውያን የሚባሉት በታላቅ ተስፋ መቁረጥ ውስጥ እና በእልቂት ስሜት ውስጥ እና ምንም የሚታይ ተስፋ የለንም ባሉበት ሁኔታ ውስጥ እንደነበሩ አስተውላለሁ። እና ታሪክም ደግሞ ይህንን ይናገራል። በእርግጥ ሮማውያን ታላቅ የሆነ የወርቃማው ዘመን የመገንባት ዓላማና እቅድ የነበራቸው ቢሆንም እስራኤላውያን ግን በእልቂት ስሜት ተስፋ በመቁረጥ ስሜት ነፃነት የሚባል ነገር መቼ ነው የምናገኘው? መጽናናት የሚመጣልን መቼ ነው? በሚል አጠቃላይ ሁኔታ ውስጥ እንደነበሩ ነው የምናስተውለው እና እዚህ ጋ ስላይዴ ላይ እንዳቀረብኩት ብዙዎች መጽናናትን በመጠባበቅ ውስጥ ባለ የጸሎት ምጥ ውስጥ እንደነበሩም ሁሉ መጽሐፍ ቅዱስ ይናገራል። ሁለት ሰዎችን እንደ ምሳሌ ማቅረብ እፈልጋለሁ። በተለይ እነዚህ ሁለት ሰዎች እንደ ምሳሌ የማቀርባቸው በሉቃስ ወንጌል ምዕራፍ ሁለት ላይ ስማቸው የተጻፈ ሁለት ሰዎች ናቸው። ከነ ቁጥሮቹና ስማቸውን አነብላቸዋለሁ አንዱ ከወንዶች መካከል ስምዖን የሚባል ሰው ነው። የሉቃስ ወንጌል ምዕራፍ ሁለት ከቁጥር 25 እስከ 26 ላይ እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ፣ ይህም ሰው የእስራኤልን መጽናናት ይጠባበቅ ነበረ፣ ጻድቅና ትጉህም ነበረ። መንፈስ ቅዱስም በሱ ላይ ነበረ። በጌታም የተቀባውን ሳይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር ይላል። ተመልከቱ ስምዖን እግዚአብሔርን የሚያመልክ በጣም ሽማግሌ የሆነ ሰው እና በመንፈስ ቅዱስ ውስጥ የነበረ ሰው ግን አንድ አስደናቂ ሁኔታ በአይምሮ እና በልቡ ሁል ጊዜ ተቀምጦ የሚጠባበቅ ነበረ ያም ምንድን ነው የእስራኤልን መጽናናት ይጠባበቅ ነበር ነው የሚለው እስራኤል የምትጽናናበትን ሁኔታ እስራኤል የምትጽናናው መቼ ነው እግዚአብሔር መጥቶ ከዛ ከእልቂት ስሜት ከአለመጽናናት ስሜት ከተስፋ መቁረጥ ስሜት ከደስታ ቢስነት ስሜት እግዚአብሔር አይጎበኘንም አልጎበኘንም፣ መቼ ይሆን የምንጎበኘው ከሚል ስሜት ውስጥ የሚወጡበትን ጊዜ የሚጠብቅ ሰው ነበር። ምናልባትም በከፍተኛ ደረጃ የሚጸልይ ሰው እንደነበረ አስባለሁ። ስለዚህ እግዚአብሔር ራሱ ቃል ኪዳን ገብቶለት ነበር የእስራኤልን መጽናናት ሳታይ አትሞትም ብሎት ነበርና ጌታ ኢየሱስ ክርስቶስን በአርባኛ ቀን ወደ ቤተ መቅደስ አምጥተው ለእግዚአብሔር በሚሰጡበት ጊዜ እዛ መጥቶ ጌታ ኢየሱስ ክርስቶስን ይዞ የመጽናናቱን እውነት ይሄው በእጄ ይዣለሁ ብሎ ሲጸልይ ትመለከቱታላቸው። እዛው ምዕራፍ ውስጥ ሉቃስ ሁለት ከሴቶች መካከል ደግሞ ሀና የምትባል ሌላም ሴት ልክ እንደዚሁ እንደነበረች መጽሐፍ ቅዱስ ይናገራል። አሁን እኔ እየተናገርኩ ያሉት ያለሁት የሕዝቡን አጠቃላይ ሁኔታ ነው። ሕዝቡ ተስፋ በመቁረጥ ውስጥ በብዛት የነበረ ሲሆን እውነተኛ አማኞች ደግሞ የእግዚአብሔርን የመጽናናት ተስፋ ይጠባበቁ የነበረበት ሰዓት ነው እና ሀና እንደዚህ ይላል ምዕራፍ ሁለት ከዛ ከስምዖን የቀጠለው ቁጥር ከአሴር ወገንም የምትሆን የፋኑኤል ልጅ ሃና የምትባል አንዲት ነብይት ነበረች ይላል። እሷም ከድንግልናዋ ጀምራ ከባሏ ጋር ሰባት ዓመት ኖረች። እሷም 84 ዓመት ያህል መበለቶና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። ጌታ ኢየሱስና ማርያም ዮሴፍ በመጡበት ጊዜ ነው እና በዛ ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ማለት መጽናናት፣ የኢየሩሳሌምን መዳን ለሚጠባበቁ ሁሉ ስለማን ትናገር ነበር? ስለ ጌታ ስለ ኢየሱስ ትናገር ነበር። አያችሁ፣ የሕዝቡ አጠቃላይ ሁኔታ በጣም አስጨናቂ በሆነ ሁኔታ ውስጥ ነበረ። ግን አንዳንድ እውነተኛ አማኞች ደግሞ በእግዚአብሔር ፊት እውነተኛ ጸሎትን እየጸለዩ የኢየሩሳሌም የሕዝቡ የእግዚአብሔር ሕዝብ መጽናናት የሚመጣበት ጊዜ ነው የሚል የመንፈስ ቅዱስ መረዳት ይዘው ያሉበት ጊዜ ነበር እና ሕዝቡ በእንደዚህ አይነት ሁኔታ ነበረና አሁን ያ ሁኔታ እየዳበረ እየዳበረ እየዳበረ መጥቶ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያይቱና በአህያ ውርንጫ ላይ ተቀምጦ እየመጣ እንመለከተዋለን ልክ ዘካርያስ ዘጠኝ ቁጥር ዘጠኝ ላይ በተተነበየው መሰረት እና ሶስተኛው ነጥቤ ጋ እመጣለሁ። አሁን በእንደዚህ አይነት ሁኔታ የነበሩ ሰዎች ጌታ ኢየሱስ ክርስቶስ በአህያ ውርንጫ ላይ እየመጣ እያዩት በቀጥታ ትዝ ያላቸው ምን እንደሆነ ልታስቡ ትችላላችሁ። ብዙዎች በየአመቱ እዚህ የሚመጡ ቢሆንም ብዙዎች ምናልባትም እውነተኛ አማኞች ባይሆኑም እንኳን መጽሐፍ ቅዱስን የሚያነቡ ብሉይ ኪዳንን በደንብ የሚያውቁ ሰዎች ናቸው እና ስለዚህ ጌታ በአህያ ውርንጫ ላይ ተቀምጦ ሲመጣ እንዳዩ ምን ትዝ አላቸው? የሚል ነገር ማሰብ ትችላላችሁ። ሁለት የመጽሐፍ ቅዱስ ክፍሎች ትዝ እንዳላቸው አስባለሁ። አንደኛ ዘካርያስ 9 ቁጥር 9 ነው። ዘካሪያስ 9 ቁጥር 9 ምናልባት ባነብላችሁ ጥሩ ሳይሆን አይቀርም። ቅድም ደጋግሜ ብየዋለሁ። ዘካርያስ ምዕራፍ 9 ቁጥር 9 ላይ እግዚአብሔር በነቢዩ በዘካሪያስ በኩል ለእስራኤላውያን ያላቸው ምንድን ነው? እንደዚህ ነው ያላቸው፣ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆም ንጉስሽ ጻድቅና አዳኝ ሆኖ ትሁትም ሆኖ በአህያ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ተመልከቱ፣ አንቺ ኢየሩሳሌም የጽዮን ልጅ ደስ ይበልሽ፣ እልል በይ ምክንያቱም ንጉስሽ ጻድቅና አዳኝ ነው። ንጉስሽ ጻድቅ ነው። ንጉስሽ አዳኝ ነው። ደግሞ ንጉስሽ ትሁት ነው። ሶስት ነገር ነው ባህያና ባህያ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። የሰላም ንጉሥ ሆኖ ጻድቅ ሆኖ አዳኝ ሆኖ ትሁት ሆኖ በጣም ትሁት ሆኖ ብዙዎች ከበሮ እያስደለቁ እምቢልታ እያስነፉ ወደ አንድ ከተማ ሲሄዱ አሁንም እንኳን አንዳንድ ሐሰተኛ አገልጋዮች በጣም ብዙ ትልልቅ ትዕይንት እንዲደረግላቸው ሲፈልጉ ጌታ ኢየሱስ በአህያው ርንጫ ተቀምጦ ወደ ከተማይቱ ሲገባ ትዝ ያላቸው ዘካርያስ ምዕራፍ 9 ቁጥር 9 እንደገና ደግሞ ትዝ ያላቸው ቅድም ያነበብኩላችሁ መዝሙረ ዳዊት መዝሙር 118 ከቁጥር 25 እስከ ቁጥር 26 ነው። በጣም የሚደንቅ ነው። ስለዚህ ሕዝቡ ዝማሬ ይዘምሩ ነበር የሚዘምሩት ዝማሬ ልክ እዚህ ምዕራፍ 11 ላይ ማርቆስ ላይ ያነበብኩላችሁ ነው። ምንድን ነው የሚለው ዝማሬው? ልብሳቸውን በመንገድ ላይ አነጠፉ፣ ሌሎችም ከዛፍ ቅጠሎችን እየቆረጡ ያነጥፉ ነበር። የሚቀድሙትም የሚከተሉትም ሆሳ አና በጌታ ስም የሚመጣ የተባረከ ነው። በጌታ ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት። ቀጥታ ዝማሬው የመጣው ከመዝሙር 118 ቁጥር 25 ና 26 ላይ ነው። መዝሙር 118 ቁጥር 25 እና 26 ላይ ያለው ቃል ምንድን ነው የሚለው? ግንበኞች የናቆት ድንጋይ እሱ የማዕዘን ራስ ሆነ። ይቺ ከእግዚአብሔር ዘንድ ሆነች፣ ለአይናችንም ድንቅ ናት። እግዚአብሔር የሰራት ቀን ይቺ ናት። ይህንን ይህንን ሐሳብ ነው በአይምሯቸው ይዘው ይዘምሩ የነበረው። እግዚአብሔር የሰራት ቀን ይቺ ናት፣ ሐሴትን እናድርግ፣ በእሷም ደስ ይበለን። አቤቱ እባክህ አሁን አድን አቤቱ እባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው። ከእግዚአብሔር ቤት መረቅ ናችሁ። እግዚአብሔር አምላክ ነው፣ ለእኛም በራልን እያሉ ይህንን ቃል ነበር እየዘመሩ የነበረው እና ሆሳአና ሆሳአና በአምላካችን በእግዚአብሔር ስም የሚመጣ የተባረከ ነው። በጌታ ስም የምትመጣ የአባታችን የዳዊት መንግሥት የተባረከች ናት። አያችሁ ሰዎቹ ምንድን ነው እያሰቡ ያሉት? ይሄ እየመጣ ያለው በአህያ ውርንጫ ላይ ተቀምጦ እየመጣ ያለው ኢየሱስ የዘንባባ ዝንጣፊ የምናነጥፍለት አሁን እየመጣ ያለው እሱ ንጉሥ ነው። እሱ አዳኝ ነው። እሱ በአምላካችን በእግዚአብሔር ስም የሚመጣ የተባረከ አዳኝ ነው እያሉ ነበር የሚዘምሩት። አንዳንዶች ባለማስተዋል ሊሆን ይችላል፣ ግን አንዳንዶች ደግሞ በማስተዋልና መንፈሳዊ ምስጢርና እውነታ ገብቷቸው ይዘምሩት የነበረው መዝሙር ነው። እግዚአብሔር ይመስገን እና ይህንን መዝሙር ሳስብ እኔ ወደ መጨረሻ መንደርደሪያዬ ለመምጣት የቃሉ ፍቺ እና የእኛም ጥያቄ የሚል የመጨረሻ ነጥብ አለኝ እና ሆሳዕና፣ አሁን አድን ምን ማለት ነው? ሆሳዕና ሆሳዕና የሚለው ቃል ምን ማለት ነው? ምንድን ነው የሆሳዕና ትርጉም? እኔ እዚህ ርዕስ አድርጌ ባስቀመጥኩት ላይ የጻፍኩት ትርጉሙን ነው ሆሳዕና ማለት የራሱ በቀጥታ የዕብራይስጥ ቃል ነው። የአማርኛ ቃል አይደለም። የግሪክም ቃል አይደለም። የእንግሊዝኛም ቃል አይደለም። ሆሳአና የዕብራይስጥ ቃል ነው። ልክ መዝሙር 118 ላይ የተጻፈ ቃል ነው። ምን የሚል ቃል ነው? አሁን አድን ማለት ነው። ሆሳአና ማለት እንደ በደንብ አዳምጡኝ። ሆሳአና ማለት አሁን አድን ማለት ነው። አሁን አሁን አድን የሚል ቃል ትርጉም ነው ያለው። እና እዚህ መዝሙር 18 ላይ 118 ላይ ያስቀመጥኩት አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና። ይህንን ነበር ይዘምሩ የነበረው። ሆሳና ማለት አሁን አድን ማለት ነው። አቤቱ አሁን አቅና፣ የተጣመመውን ነገር አስተካክል፣ የጠፋውን ነገር አንተ ተስፋ ስጠው እና ለሞት የቀረበውን ተስፋ የተቆረጠለትን ነገር፣ ምንም ተስፋ ፍንጭ እና ጭላንጭል የማይታይበትን ነገር አሁን ተስፋ ስጠው። እየጠፋን እያለቅን ያለን ሰዎች ነን፣ አንተ አሁን አድነን የሚል ልመናዊ ጥያቄ እንደሆነ ነው። ምክንያቱም አሁን አድን የሚለው ቃል ሆሳአና የሚለው ቃል በዕብራውያን ቃል ኢምፐራቲቭ ነው፣ ማለት ትዕዛዛዊ ቃል ነው። ግን የልመናዊ ትዕዛዝ ነው እና እግዚአብሔርን አሁን አድነን፣ አሁን ለውጠን፣ አሁን ስራን፣ አሁን የተጣመመውን ነገራችንን አቃናልን የሚል ዓለም አቀፍ ጥያቄ ነው። ተመልከቱ። ቅድም የሕዝቡን አጠቃላይ ሁኔታ ስናገር ሕዝቡ የነበሩበት ሁኔታ በጣም አስጨናቂ ነው። በሮማውያን ቅኝ ግዛት ውስጥ ናቸው። እንደገና ደግሞ በራሳቸው ኃጢአተኝነት እግዚአብሔራዊ ያልሆነ የሕይወት ምስቅልቅል ውስጥ ገብተው ከባርነት ወደ ባርነት ራሳቸውን በባርነት ያስቀመጡ፣ ነፃነት ያላቸው መስሏቸው የሚሰሩት ስራ በኃጢአት እስራት ውስጥ ያስቀመጣቸው፣ ተስፋ የሌላቸው ሕዝቦች ነበሩ። ከዚህም ባሻገር ከኃጢአት ውጤት የተነሳ ከመበተናቸው ባሻገር በየራሳቸው ኃጢአት ውስጥ ታስረውና በውርደት ውስጥ የነበሩ ሰዎች ናቸው። ሊያድናቸው የሚችል ሌላ ማንም የለም። ሊያድናቸው የሚችል የተስፋ ቃል የተገባለት መሲሁ ብቻ ነው እና ይህንን ጥያቄ ሲጠይቁ እና የቃሉ ፍችና ይህንን ጥያቄ ስናገር አንዳንድ ነገሮች በልባቸውና በሀሳባቸው ላይ እንደተቀረጸባቸው እንድታስተውሉ እፈልጋለሁ። አንደኛ ማዳን የሚችል እሱ ብቻ እንደሆነ አስበውና አምነውም ነበር። ይሄን የሚሉት ሆሳዕና አሁን አድን ማለት ሆሳዕና ማለት አሁን አድን ነው። እና ይሉ የነበረው ሆሳዕና በማለት አሁን አድን፣ ያለንበትን ሁኔታ ተመልከት፣ ተጨንቀናል፣ ተቸግረናል፣ ተስፋ ቆርጠናል፣ በዙሪያችን ባሉ አህዛብ ሁሉ ዘንድ ተንቀናል፣ ተጠልተናል ተበትነናል። በያገሩ ተሰራጭተናል። አንተ ብቻ ነ ማዳን የምትችለው አቤቱ፣ አሁን አድነን የሚል ጥያቄ ነበር እየጠየቁ ያሉት። እኔ ሌላም ነገር ያለው እዚህ ስላይዴን አሁን አታዩም፣ የቴክኒክ ፕሮብሌም አለብን። ግን እነዚህ ሰዎች አንድ ሌላም ነገር በውስጣቸው እንዳለ እንድታስቡና እንድትረዱ ፈልጋለሁ መዳን እንደሚያስፈልጋቸው የተረዱ ሰዎች ነበሩ። ብዙ ሰዎች መዳን እንደሚያስፈልጋቸው አያውቁ። አሁን እዚህ የተሰበሰቡት ሰዎች በሙሉ ጌታ ኢየሱስ በአህያ ውርንጫ ላይ ተቀምጦ እየመጣ ያለ ኦፍኮርስ ስለ ጌታ ኢየሱስ ክርስቶስና ይሰራ ስለነበረው ነገር በደንብ ያወቁ ሰዎች ናቸው። በተነግሯቸዋል፣ ሰምተዋል። የጌታ ኢየሱስ ክርስቶስ ዜና እና ዝና በአገሩ ሁሉ ወጥቶ ስለነበረ ይህንን ስናገር ዮሐንስ ወንጌል ምዕራፍ 11 ላይ የሆነውን በቅርብ የሆነውን ክስተት ያውቁ ነበረ። ዮሐንስ ወንጌል ምዕራፍ 11 ላይ ምንድን ነው የሆነው? የማርያምና የማርታ ወንድም አላዛር ሞቶ እንደነበረ በአራተኛው ቀን ጌታ ኢየሱስ ክርስቶስ መጥቶ የመቃብሩን ድንጋይ አንሱ ብሎ የመቃብሩን ድንጋይ ካነሱ በኋላ አላዛር ሆይ ና ውጣ ብሎ በተናገረበት ጊዜ እንደተገነዘ አላዛር ከመቃብር ውስጥ እንደወጣ ሰዎች ሁሉ ሰምተዋል። ይሄ ሙታንን ማስነሳት የሚችል በድምፅ በቃል ማዘዝ የሚችል የነገሥታት ንጉሥ የጌቶች ጌታ ከዚህ በፊት ካየናቸው አስተማሪዎችና መምህራን በጣም የተለየ የሚያደርግ የሚናገረው ነገር ሁሉ የሚሆንለት ይሄ በጣም አስደናቂ አዳኝ ነው። ስለዚህ መዳን የሚያስፈልጋቸው ሁሉ እዛ ጋ አድነን እባክ፣ አሁን አድን እያሉ ይጮሁ የነበረው መዳን እንደሚያስፈልጋቸው ተረድተው ነበረ። መቃብራቸው እንዲከፈት ከኃጢአት እስራት ከሰይጣን እስራት ውስጥ ነፃ እንዲወጡ ዘላለማዊና እውነተኛ እርካታና ሰላም እንዲያገኙ ይሄ ከእግዚአብሔር ብቻ እንደሚመጣ ያመኑ ሰዎች ነበሩ። ይህንን ብዙ ሰዎች በዚህ ዘመን አልተረዱም። ብዙ ሰዎች እንዳሉ መኖር ነው የሚፈልጉት። ከነ ኃጢአታቸው፣ ከነ ችግራቸው፣ ከነ ውጣ ውረዳቸው መኖር ነው የሚፈልጉት። እዚህ ጋር ያሉት ሰዎች በጣም ይህንን ጩኸት ይጮሁ የነበረው ከዚህ የተነሳ ነው። መዳን ያስፈልገናል ከራሳችን ውስብስብ ውጣ ውረድ ውስጥ መውጣት እንፈልጋለን። የነፃነት እፎይታ፣ የኃጢአት ይቅርታ እፎይታ፣ የኃጢአት ይቅርታ፣ እውነት በውስጣችን እንዲገለጥ፣ እግዚአብሔርን እንድናውቀው፣ እግዚአብሔርን እንድንረዳው፣ የእግዚአብሔርን ሰላም፣ የእግዚአብሔርን ማዳን እንድናውቅ እንፈልጋለን። ስለዚህ አሁን ምን አድርግ አድን እያሉ ይጮሁ ነበር። በእርግጥ እነዚህ ሰዎች መዳን በሌላ በማንም መንገድ እንደማይቻልም የተረዱ ይመስለኛል። አሁንም የአንዳንድ ሰዎችን አመለካከት ልንገራችሁ። ብዙ ሰዎች መዳን በተለያየ መንገድ የሚገኝ ይመስላቸዋል። በተለይ አሁን ባለንበት ዘመን የሃይማኖቱ ቁጥር ብዙ ነው። ታውቃላችሁ፣ እናንተ ምናልባት አንዳንዶቻቸው ያነበባችሁ በጣም ብዙ አይነት ሃይማኖቶች አሉ። ሽንቶይዝም የሚባል በሚሊየን ሰዎች የሚከተሉት ሃይማኖት አለ። ቡድሂዝም፣ ሂንዱይዝም የሰዎች የፈጠራ ስራዎች ናቸው እና የጣዖት አምልኮ። አንዳንዶች ስድስት ጣት ያላት ልጅ ከተወለደች ህንድ ሀገር በጣም ቅድስት ናት ተብለው ለስድስት ጣት ላላት ልጅ እንደ ተአምር ተቆጥሮ ሊሰግዱ የሚነሱበት በጣም ብዙ ጊዜ ነው ያለው። ምናልባት ሰምታችሁ ወይም ተከታትላችሁ አንብቤ ያለው እኔ ወይም ደግሞ ዲሴብል የሆነ ልጅ ከተወለደ በአንድ ቤተሰብ ውስጥ ይሄ ልዩ አምላክ መንፈስ ያደረበት ነው ተብሎ ሲሰገድላቸው ታያላቸው። እንደዚህ አይነት ውዥንብር ያለበት ዘመን ነው እና በክርስቲያኑ ዓለም እንኳን መዳን በአንድ መንገድ ብቻ እንደሚገኝ የማያምኑ በጣም ብዙ ሰዎች አሉ። በራሳቸው ጥሩነት፣ በራሳቸው መልካምነት ለመዳን የሚጥሩ በጣም ብዙ ሰዎች አሉ። ግን መዳን የሚባለው ነገር በአንድ እና በአንድ መንገድ ብቻ ነው እግዚአብሔር እንዲገኝ ያደረገው ያም ከሰማይ በወረደው በልጁ በኢየሱስ ክርስቶስ የመስዋዕትነት ሞት ብቻ ነው። ስለዚህ እዚህ ጋር ያሉት ሰዎች በሙሉ እያቀረቡ ያለው ጥያቄ መዳን የሚባለው ነገር የሚገኘው በአንተ ብቻ ነው። ስለዚህ አሁን አድን። እንዳውም ይህንን ቃል ስትመለከቱ የመዳን ቀጠሮ እንደማያስፈልግም የተረዱ ናቸው። ሆሳና የሚለው ቃል እባክህ አሁን አድን ማለት ነው። ነገ አይደለም፣ አይዶን ነው ስለ ነገ ምንም አላቅ። ስለ ነገ ምንም የማስበው ነገር የለም። ነገ ምናልባት የኔ ላይሆን ይችላል። ስለዚህ መዳን ካለብኝ አሁን ነው መዳን ያለብኝ አሁን አድን። አሁን አሁን አሁን፣ እፎይ ማለት እፈልጋለሁ። አሁን ማረፍ እፈልጋለሁ። አሁንም አንዳንዶች ደህንነት ሲነገራቸው አንዳንድ ነገር አስተካክለን መምጣት አለብን ይላሉ። አንዳንድ ሱስ ያለባቸው ሰዎች እኔ አነጋገር ያውቃለሁ። ኢትዮጵያ ውስጥ ይህንን የሲጋራ ሱሴን ካቆምኩ በኋላ ወደ እግዚአብሔር እመጣለሁ ይህንን የመጠጣት ችግሬን ካቆምኩ በኋላ ይህንን ካስተካከልኩ በኋላ እመጣለሁ ይላሉ። በእንግሊዝኛ አንድ የምንዘምረው መዝሙር ነበረ። እንግሊዝ ሀገር ራሴን አስተካክዬ ለመምጣት በፍጹም አላስብም። እንዳለሁ እንዳለሁ እንዳለሁ እኔ እንዳለሁ ነው የምመጣው ከነ ችግሬ ከነንቆቅልሼ ከነ በሽታዬ ከነ ድካሜ ከነ ውጣ ውረዴ ወደ እግዚአብሔር የምመጣው። እግዚአብሔር እንዲህ አይነት ችግርህን አቃለህና አይልም። ምክንያቱም ችግራችንን በራሳችን መንገድ በራሳችን ችሎታ እንደማናቃልለው እግዚአብሔር ያውቃል፣ እኛም እንድናውቅ ያስፈልገናል። ጌታ ኢየሱስ ክርስቶስ ጋር ከነ ችግሬ መጥቻለሁ። አሁን እንዳለሁ አድነኝ። ነገ አይደለም፣ ተነጎዳ አይደለም፣ አሁን እንዳለሁ መጥቻለሁ። አሁን አድን፣ አሁን ነጻ አውጣ፣ አሁን ይቅርበል፣ አሁን ፈውስ፣ አሁን ሰላም ስጥ። ያለሁበትን ሁኔታ ከማንም በላይ አንተ ታውቃለ። ይህንን ይህንን ነገሮች ያካተተ ጥያቄ ነበረ። ይሄ የቀረበው ለጌታ ለኢየሱስ ክርስቶስ ነው። እና እነዚህ ሰዎች የተናገሩት ነገር ከመዝሙር 118 ላይ እንደተጠቀሰው በጌታ ስም የሚመጣ የአባታችን የዳዊት መንግስት የተባረከች ናት። በጌታ በኢየሱስ ክርስቶስ በኩል የሚመጣው የእግዚአብሔር መንግስት ነው። በብሉይ ኪዳን ላይ የዳዊት መንግስት ተብሎ ተስፋ የተገባለት ነው፣ ግን የራሱ የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ውስጥ መግባትን የሚያሳይ ነው። የእግዚአብሔር መንግስት ወደኛ መምጣቷን የሚያሳይ ነው። ጌታ ኢየሱስ ከማርቆስ ወንጌል የመጀመሪያ ምዕራፍ ጀምሮ እንዳየነው ወንጌልን ሲሰብክ ይሰብክ የነበረው የእግዚአብሔር መንግስት ወደ እናንተ መጥታለች እና ልባችሁን ከፍታችሁ ተቀበሏት። በእግዚአብሔር መንግስት ውስጥ ግቡና የእግዚአብሔር መንግስት ዜጋዎች ነው። ፓስፖርቱን ውሰዱ እና ሰላምና እረፍት እና ደስታ ይኖርላችሁ። ይሄ ምድር ቢያልፍ ቢወጣ ቢወርድ ጭንቅንቅ ቢመጣ እናንተ ግን ተስፋ አላችሁ። መድስላይድ እንደ ካሊፎርኒያ ቢመጣ የእናንተን ልብና የእናንተን ፓስፖርት አይነካውም። ዊንተር ስቶርም ቢመጣ ሰዎችን ሁሉ ቢያስጨንቅ፣ የእናንተን ተስፋና የእናንተን የመንግስት የዘላለም መንግስት ወራሽነት አይነቀንቀውም። ወደዚህ መንግስት ውስጥ መግባትን ነበር ሰዎች እየተናገሩ ያሉት እና ጌታ ኢየሱስ ክርስቶስ መጣ። ብዙ ሰዎች በዛን ጊዜ ይህንን ዝማሬ ዘመሩ። አሁን አድን ጌታ ኢየሱስ ክርስቶስ ይህንን የማዳን ስራ ሰርቷል። ልክ ይሄ ሁኔታ ከተከሰተ በኋላ በሰባተኛው ቀን ማለትም ዓርብ ዕለት የፋሲካ ዕለት በተባለበት ቀን ጌታ ኢየሱስ ክርስቶስ የማዳን ስራውን ለሰዎች ሁሉ ሰራ፣ በቀራኔው መስቀል ላይ ተሰቀለ። ቀደም ብሎ ተፈረደበት በሐሰት። ጀርባው በጅራፍ ተተለተለ። የኔንና የናንተን በደል ጉስቁልና፣ የመዳናችን መንገድ የሚገኝበትን እግዚአብሔራዊና መለኮታዊ ስራ ዘላለማዊም ስራ በቀራኒው መስቀል ላይ ሰራ። የሚገርም ነው። ከዚህም በፊት ስናገር ሰምታችሁኛል። በቀራኒው መስቀል ላይ ጌታ ኢየሱስ ክርስቶስ ለስድስት ሰዓታት ያህል ቆየ። በተለይ ሶስቱ ሰዓት የጨለማ ሰዓት ነበር። በዚያ በጨለማ ሰዓት ምድርና ሰማይ ሊገልጽ የማይችለውን ስቃይ ማንም ሰው ሳያይ ጌታ ኢየሱስ ክርስቶስ ስለ እኔና ስለ እናንተ ተሰቃየ እና የደህንነታችን ጩኸት፣ የደህንነታችን ስቃይ፣ የነፃ መውጣታችን ምስጢር በጌታ በኢየሱስ ክርስቶስ መሰቀል ላይ ተከናወነ እና በእሱ ላይ እምነታችንን የምናደርግ ከሆነ በግላችን ወደ ጌታ ኢየሱስ ክርስቶስ በመምጣት ጌታው ይቅር በለኝ ኃጢአቴን በደሌን ይቅር በለኝ እና ሆሳአና ሁንልኝ የደህንነቴ ምንጭ፣ የደህንነቴ ቁንጮ፣ የደህንነቴ ራስ፣ የደህንነቴ እውነት አንተ ሁንልኝ ብለው ለሚመጡ ሁሉ ደህንነትን ለመስጠት ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ ተሰቃየ። ስለዚህ ወደ መጨረሻው ስመጣ ይሄንን ሆሳአና አድ አሁን አድን የሚለውን ቃል ካብራራሁኝ በኋላ የመዳን ቀን አሁን እንደሆነ እንድናስብና እንድናስተውል እግዚአብሔር እንደሚፈልግ ላሳስባችሁ ፈልጋለሁ። መጽሐፍ ቅዱሳችን ላይ ሁለተኛ ቆሮንቶስ ምዕራፍ ስድስት ቁጥር ሁለት ላይ እንደዚህ የሚል ቃል ተጽፎ እናገኛለን። በተወደደ ሰዓት ሰማሁህ፣ በመዳንም ቀን ረዳሁህ ይላልና፣ እነሆ የተወደደው ሰዓት አሁን ነው እነሆ የመዳን ቀን አሁን ነው ብሎ ይናገራል የሚገርም ነገር ነው በብሉይ ኪዳን ላይ ይሄ ቃል እንዳለ ተጽፏል በተወደደ ሰዓት ማለት እግዚአብሔር ያዘጋጀው የተወደደ በጣም ለእኛ ህይወት ፊት የሚያደርግ ለእኛ ህይወት በተለይ የተዘጋጀ ሰዓት እንዳለው እግዚአብሔር ይናገራል እና ያንን ቀን ምንድን ነው የሚለው የመዳን ቀን ነው ብሎ ይናገራል ከሀጢአት ከሞት ከሰይጣን እስራት፣ ከጭንቀት፣ ከተለያየ ምስቅልቅል የአይምሮ ሁከት ነፃ ሊያደርገን እግዚአብሔር ያዘጋጀው ቀን ነው። ያንን ቀን ደግሞ ሲናገረው ያንን ሰዓት ሲናገረው ምንድን ነው የሚለው? እነሆ የተወደደው ሰዓት እነሆ ይላል። እነሆ የመዳን ቀን እነዚህ። እነሆ የሚል ቃል በጣም አስደናቂ ቃል ነው። መጽሐፍ ቅዱስ ላይ እነሆ የሚለው ቃል ምን ማለት ነው? አይናችሁን ከፍታችሁ እዩ፣ ይሄውና፣ ይሄውና፣ ይሄውና፣ እዩ፣ ተመልከቱ የሚል ሀሳብ ነው ያለው ከግሪኩና ከእንግሊዝኛው ላይ ስንመጣ እና አይናችሁን ከፍታችሁ ተመልከቱ የተወደደ ሰዓት አሁን ነው። እነሆ የመዳን ቀን አሁን ነው። ነገ ተነገወዲያ አይደለም። ልክ ሰዎቹ የጠየቁትን ጥያቄ ነው አሁን እንደገና የሚያስታውሰን ሆሳዕና ማለት አሁን በዚች ቅጽበት፣ በዚች ሰዓት፣ በዚች ሰከንድ፣ በዚች ደቂቃ ደህንነት ለእኔ ይምጣ እንደማለት። ልክ እዚህ ጋር የተወደደው ሰዓት አሁን ነው፣ ነገ አይደለም። ቀጠሮ አትስጥ፣ ቀጠሮ አትስጪ። የመዳን ቀን አሁን ነው፣ ነገ አይደለም። ምክንያቱም ነገ የሚሆነውን ነገር ማንም ማንም ከእግዚአብሔር በቀር የሚያውቅ የለም። ስለዚህ የመዳን ቀን አሁን ነው። ሆሳዕና እያሉ ጮሁ። የመዳን ቀን አሁን ነው። አሁን አድነን፣ ያለንበትን ምስቅልቅል ታውቃለህ፣ ያለንበትን ችግር። ከዛች ቀን ጀምሮ እያንዳንዱ ቀን የመዳን ቀን እንዲሆንልን እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ሞትና ትንሣኤ የመዳንን እውነት ወደኛ አመጣ። አዎ ጌታ ኢየሱስ ክርስቶስ ዛሬም ለምንፈልግና ልባችንን ወደ እሱ ለማምጣት ለምንሻ ሆሳአና ሊሆንልን በቀራኒው መስቀል ላይ የከፈለውን ዋጋ በእኛ ህይወት ለመግለጽ ከኃጢአት እስራት ነፃ ሊያወጣን ከስሜት እስራት ነፃ ሊያወጣን ከሐዘን ከዝቅጠት እስራት ነፃ ሊያወጣን ሆሳአና ሊሆንልን ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ ተሰቀለ እና የመዳን ቀን አሁን ነው። ወደ ጌታ ወደ ኢየሱስ እንምጣ፣ ወደ እሱ እንጠጋ። ሰላም ይሆንልናል፣ ደስታ ይሆንልናል፣ እረፍት ይሆንልናል። የመንግሥተ ሰማይ ወራሾች በመሆን እኛም ዘመናችንን እሱም በማገልገል ለእሱ በመቆም እሱ ከእኛ ጋር ሰይጣን የሚያቅደውና የሚያስበው ሀሳብ በእኛ ላይ ሳይሳካ በእሱ ጥበቃና እንክብካቤ ውስጥ ሆነን መኖር እንችላለን። ሆሳዕና፣ አሁን አድን። እግዚአብሔር ይባርካችሁ። እግዚአብሔር አምላካችን እናመሰግናለን። አሜን።